dj fatsu, that's a brand name. that's a brand name. i stand behind it. i guarantee it. they know that, even if they don't know me anymore than they know the, the, the chairman of general mills. dj fatsu, my man. god loves me. this is a dj fatsu exclusive. Live with DJ. <laughs> ያልበለ አንድነት ዋርካ ትልቅ ጥላ ነው ጎንደር ሲታ የታሪክ ፊደል ብራና ማአለ የእምነት ቃል ተሰውቶልኝ ጀግና ከፊቴ ይለየለም ወይ ጎንደሬነቴ እእሎ ነጸብራቅ ሆኖ ለእኔ ትግርት በሱ ጀግንነት

Gee. እንደምን አላችሁ የተከበራችሁ አድማጮቻችን እንግዲህ ከዚህ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርቦ የጋቢና ቪኦኤ ፕሮግራማችን ተጀምሯል እንዳደመጣችሁት በበውቀቱ ስዩ ሙዚቃ ጀምረናል መነሻ የተሰኘ እንግዲህ ዛሬ የአድዋ በዓል እየተከበረ ነው በመላው ኢትዮጵያ ይህንን በማስመልከት እንግዲህ አድዋ አድዋ የሚሉ ሙዚቃዎች ነው የምንጋብዛችሁ ዲጄ ፋቱ ነኝ ማስተናገዳችሁ እንግዲህ ጥቁር ሰውን ሳንጋብዝ አናልፍም። የቴዲ አፍሮን ስለ አፄ ምኒልክ የሚያወራ ስለ አድዋ ጦርነት የሚያወራ ሙዚቃ ነው። እሱን ወደ እናንተ እናደርሳለን። እንግዲህ የተከበራችሁ አድማጮቻችን፣ የምትከታተሉት የአርቡን ጋቢና ሙዚቃ ፕሮግራማችን ነው። ማስተናግዳችሁ ዲጄ ፋቱ ነኝ። ዛሬ አድዋ እየተከበረ ነው በመላው ዓለም። እንግዲህ አድዋ የጥቁሮች የነጻነት ምልክት ተደርጎ ይቆጠራል። እኛም እዚህ ከስቱዲዮ እንግዲህ አድዋ የአድዋን ጀግንነት የሚያተኩሩ ሙዚቃዎችን እየጋበዝናችሁ ነው። ከወደ ፌስቡክ ላይ እንግዲህ ዛሬ ጠዋት እየተመለከትኩ ነበርና ሱሚ ቱብ የተሰኘ ዩቱብ ቻናል አንድ በጣም ደስ የሚል እንደ እንደ ጭውውጥም ነው እንደ መልእክትም ነው ያለው አንድ እምቢ የተሰኘ ቪዲዮ ለጥፈዋል። ዛሬ ነው የለጠፉት ነው ትናንት ነው የለጠፉት ማርችዋን እስቲ እሱን ልጋብዛችሁ። እስቲ እዩትና ከዛ አስተያየቶቻችሁን ከስር ጻፍ ጻፍ አድጉልኝ። ዲጄ ፋቱ ነኝ። እንቀጥላለን ጋቢና ቪኦኤ እንኳን ለአድዋ ቀን በሰላም አደረሳችሁ። የረበና ሰላም በእናንተ ላይ ለአላህ ብለን እንወዳችሁ። አድዋ ዛሬ የመጣሁት አድዋ በዚህ ገብቶ በዚህ ወጥቶ ከሌ ገለመኔ ሀሁ፣ ለሉ፣ ሰሱ ምናምን ልላችሁ አይደለም። ለእሱ ነፍ የታሪክ ሊቃውንት ይጨነቁበት፣ እኔ አያገባኝም። እኔ ግን ዛሬ ማውራት የምፈልገው ከአድዋ ድል ምን እንማር የሚለው ላይ ነው። ማለት ምን ይጠበስ አባቶቻችን በፈጸሙት ገድል ቀኑ ሙሉ በየሬዲዮ በየቴሌቪዥኑ የጂጂን ዘፈን ተከፍቶብን ስንሰማ እንዋል? ወይስ ሀሽታግ አድርገን ሁለት ቀን የፌስቡክ ሙቀት እናርገው? ወይስ ካላንደር የዘጋልንን ቀን ተጠቅመን ቀኑ ሙሉ ፈታ እያልን እንዋል? ምንድን ነው የምንማረው? ካድዋ ምን እንማር? እንደኔ እንደኔ ከአባቶቻችን መማር ያለብን አንድ ቃል አለ፣ እምቢ ማለት። አባቶቻችን የእምነት መደፈርን፣ የበታችነት ስሜትን፣ የአገር ድንበር መጣስን እምቢ ብለው ነው እኛን እዚህ ደረጃ ላይ ያደረሱት። እኛስ? እኛ ግንም እምቢ ማለት አቅቶናል። አስተሳሰባችን በነጮቹ የተመረዘ አስተሳሰብ እየተወረረብን ነው። እምቢ እንበል። ባለባበሳችን በማወቅም ሆነ ባለማወቅ ሰይጣናዊ አስተሳሰባቸውን እያጋቡብን ያሉት ወዴት እየሄድን ነው? እምቢ እንበል እንጂ። በኳሱ፣ በፊልሙ፣ በሙዚቃው እየወረሩ ነው ያሉት። እኛ ግን እንደ አባቶቻችን ማጥቃት ይቅርና በቅጡ እንኳን መከላከል አልቻልንም። እምቢ ማለት የምንችለው መቼ ነው? እምቢ ማለት የምንችለው ሁላችንም ለእምነታችን ለአስተሳሰባችንና ለባህላችን እውቅና ሰጥተን መቻቻል የጀመርን ቀን ነው። ያን የውጭን ሀይል እምቢ ማለት እንችላለን። ያን ሰላማችንን የሚበጠብጠውን ሰው እምቢ ማለት እንችላለን። ጀለሶች፣ ከሁሉም የሚቀድመው እኮ አገር ነው። ሀገር ሲኖር ነው የምናድገው የምናበረው። ሀገራችንን መጠበቅ የምንችለው ደግሞ እምነታችንን፣ አስተሳሰባችንና ባህላችንን መጠበቅ ስንችል። ስለዚህ የባካች እንግዲህ ያደመጣችሁት ሶሚ ከተሰኘ የዩቱብ ቻናል ላይ ያገኘሁትን ነበር የጋበዝኳችሁ። ዲጄ ፋቱ ነው የፕሮግራማችን ጋቢና ቪኦኤ ነው። ያፒ ማፒ ኢትዮጵያ የተሰኘ ዜማ አለው በጣም በጥሩ ሁኔታ የተሰራ ሙዚቃ ነው። እሱን እስቲ ወደ እናንተን እንጋብዛለን። ያፒ ማፒ ኢትዮጵያ አባቶቻችን ድሮ ጠላትን ድል ያደረጉት አንድ ሆነው ነው። ስለዚህም ከፊት ለፊታችን የሚታየውን ብሩህ ተስፋ እውን ለማድረግ በዘር፣ በጎሳ፣ በሃይማኖት እናም በብሔር ሳንከፋፈል ሆ ብለን እንነሳ፣ ለቀጣዩም ትውልድ ታሪክ ሰርተን እናውርስ። How we we got them, and mm -hmm. they በጥበቡ በቡ ጠመሞ የሰራን ብዙ ተባዙ ዓለምን ሙሏት ብሎ የባረገን የሰው ዘር መገኛ ኢትዮጵያውያንን ማንም ያልደፈረን የአፍሪካ ኩራት ለወደደን ማል መልስነት ለጠላት ሀገርን ጠብቀን የኖረ በጀግንነት ምስጋና ይድረሰው ለዚህ ቀላቆ የኼር ይሁን አገር እድሜ ጤና ይስተና አምራካይ ላይ አየን ሰንደቅሽ ከማማው ደምቆ የሚታየው የሕዝቦችሽ ቃል ኪዳን አንድነት ዘውድ ነው እያለፈው አልቋል አሁን ጊዜው የኛ ነው In a school, I'm na na na i na

ሰሩ ላሁማ ኢትዮጵያ አሻራ ያኖሩ ሀገር አስከብረው ለወገን የኖሩ እስካለም ፍጻሜ ሲዘከሩ ይኑሩ። ልጅ ምንም ቢሮት አባቱን አይቀድምም። ቢሆንም አዲስ ትውልድነት ታሪክን ለመሳፍ ወደ ኋላ አንልም። ተግባብ ተግባሮ የሚኖረው እስላም ክርስቲያኑ በቅዱስ ሰላም ሀገር በኢትዮጵያ ነው። በሉ ባህር ማዶ ሁኖ በስደት ታውሮ ወንድሙ ሊገለው ከጠላት ወጊ ነው። ሰላቢ፣ ወላዋይ፣ ባለ ሁለት ምላስ መሳይ ወረኛ ሳያውቀው ያለቀ የሚላ ሳያጣ ሀገሩን የሸጠ እነሱ ቢጨሁ ጥፋት ጥፋት ቢሉ እያሉ አማራ፣ ኦሮሞ፣ ትግራይ ነው ከደቡብ፣ ሱማሌ፣ በሸንጉ ለፋር፣ ጋምቤላ፣ ሀረሬ እኛ ሊለያዩ ብዙ ቢተርንሱ Birthless, um, I chore them, to Man, no, my little to so we're get that camera. And be and you know, we

የተባለችው ሀገር አንደኛ እናትህ ናት፣ ሁለተኛ ክብርህ ናት፣ ሦስተኛ ሚስትህ ናት፣ አራተኛ ልጅህ ናት፣ አምስተኛ መቃብርህ ናት። እንግዲህ የእናት ፍቅር፣ የዘውድ ክብር፣ የሚስት የዋህነት፣ የልጅ ደስታ፣ የመቃብር ከባቢነት እንዲህ መሆኑን እወቅ። እንግዲህ የተከበራችሁ አድማጮቻችን የምታደምጡት እንዲሁም የምትመለከቱት ከዋሽንግተን ዲሲ ከአሜሪካን ድምፅ ሬዲዮ ጣቢያ በቀጥታ የሚተላለፍላችሁን ጋቢና ቪኦኤ የአሩ ጋቢና ሙዚቃ ፕሮግራማችን ነው። ዛሬ የአድዋ ሙዚቃዎች ነው እየሰማን ያለ ነው። ዘራፍ ዘራፍ የሚለውን አደመጣችሁ። በቅል አረጋ ነበረ። ፕሮግራማችን ይቀጥላል። አሁን ወደ ጌት ጌትሸማሞ፣ አዲስ ዜማ ባለፈው ሳምንት ለቋል። ጌት ጌትሸማሞ ያመኛል ይላል ወይም እንከባበር ቁጥር አራት ሶስት ሶስት ሶስት አሁ እሱን ጋብዛችኋለን። እሷ ነቶ ሰላም አግኝቶ ማንም የለም የሚኖር ከቶ፣ ጠባቂዋ አለ ከላይ Редактор субтитров

እንግዲህ የተከበራችሁ አድማጮቻችን እስካሁን ደስ አስተናግዳችሁ የነበርኩ ዲጄ ፋቱን፣ እንግዲህ ፕሮግራማችንን ልንጨርስ ነው። እንግዲህ በዚህ በምታደምጡት ተው ማነ ተው ማነ ያልገባ ሰው ማነ ተማለ ተማለ ጌትሽ ማሞ በዚህ እንጨርሳለን። በጣም እንወዳችኋለን። አሪፍ ቅዳሜና እሑድ ተመኘሁላችሁ። ዲጄ ፋቱ ነኝ። ሞቅ ቢል እያበሩና ሱሌ ሱሌ ከረጅም ጊዜ በኋላ ተመልሶ ማሚ ሱሌማን ኢንጂነር ነው ለስ ጎ የሚልከው ክብሩ ሰው በጎታ አበደ ለቆሞ ክፋት አምላክ አደራ ኢትዮጵያን ጠብቃት። गल अमेरिका थी